በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት የታሰሩ ሰዎች ቁጥር ከዘጠና ስድስት በላይ መድረሱን የገለጹ ቤተሰቦቻቸው ፍርድ ቤት አለመቅረባቸውንና የተጠረጠሩበትንም ወንጀል እንዳላወቁ አስታውቀዋል። በጉዳዩ ላይ የአካባቢውን ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ከዘይሴ አራት ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተገናኘ ባለፈው ግንቦት 28 ቀን 2016 ዓ ምህረት ዳግም የተቀሰቀሰውን የጸጥታ ችግር ተከትሎም የዘፈቀደ እስራቱ መቀጠሉን ያመለከቱ ቤተሰቦችና ነዋሪዎች አሃዙም ከ96 በላይ መድረሱን ለአሜሪካ ድምጽ ገልጸዋል። ስድሳ ሰዎች መታሰራቸውን ከዘገብንበት ካለፈው ሳምንት ሐሙስ ወዲህ ከወዘቃ ቀበሌ ብቻ ተጨማሪ ሀያ አምስት ሰዎች ያለ ፍርድ ቤት ትዕዛዝ መታሰራቸውን በደህንነት ስጋት ስማቸው በመገናኛ ብዙኃን እንዲገለጽ አልፈለጉም። የአካባቢው ነዋሪ ተናግሯል። ሀያ አምስት ሰዎች ከዚህ ዘንብ የተያዙት የተያያዙት አሁንም ቀበሌ ላይ ታስሮ ነው የሚገኙት። እናንተ ለሌላዎች ስልክ የደውላችሁ መረጃ ታስተላልፋላችሁ መረጃ ያስተላለፋችሁ ናቸው። ይህ የክለ ስልክ በስልክ አለ በሚለው ሁኔታም ያው ሰዎችን እየያዙ ነው። እኚህ አስተያየት ሰጪም የመንግስት የጸጥታ ኃይሎች በታሳሪዎቹ ላይ ይፈጽሙታል ያሉት ድብደባና

ያደረጉ ነው። አሁን ወደ በረሃ አካባቢ በጣም ናት ዜቶችን ነው ያቃጠሉት። የኢትዮጵያ ዜጎች ለማህበራዊ ፍትህ የኢዘማ ፓርቲን በመወከል ከዘይሴ ምርጫ ጣቢያ ተመርጠው የፓርላማ አባል የሆኑት አቶ አብርሃም ኡላሼ ያለ ፍርድ ቤት ትእዛዝ ታስሯል ያሏቸው ሰዎች ቁጥር ከዘጠና ስድስት በላይ መሆኑን ተናግሯል። ምንም አይነት መረጋጋት የለም። ዘይሴ ብሎም ሰው መጥራት አይችልም። በዚህ ሰዓት አሁን በአጠቃላይ የወሱ ሩቅ የሚባለውን ዘይሴን ብሄር የዘመን መለወጫ እናከብራለን ብለው ከተነሱበት እና ዝግጅት ያደርጉ ከነበሩበት ቀን ሀያ ስምንት ዘጠነኛ ወር ወደ የታሰሩ ጣውን አሁን ዘጠና ስድስት ሰዎች ሆነዋል። ማለት የተደበደቡት አጥንታቸው ጭምር ተሰበራል። አንዳንዱ አድራሻ የሚታወቅ አይደለም። ሰው ሸሽቶ ጠፍቷል። ከታሰሩት ውስጥ ከሀያ በላይ ሴቶች፣ ስድስት ቀሳውስትና አቅመ ደካማ አረጋውያን እንደሚገኙበት የሕዝብ እንድራሰው ጠቅሟል። ምንም አይነት የፍርድ ቤት ትእዛዝ ሳይኖር ማለት ያገኙትን ሰው ዘይሰ ሲሆን ማሳደድ ነው። በቃ እዚያ ቀጠና ላይ አንደኛ ከሰፈር ወጣ ብሎ እርሻ ማሳ መግባት አይችልም። ማረስ አይችልም። ሰብል መጠበቅ አይችልም። ከብቱም ብትን ብሏል፣ ሰውም ብትን ብሏል። ቄሶቹ ከስድስት በላይ ቄስ ኮታ ባለፈው ግንቦት ስምንት ቀን ሁለት ሺ አስራ አድስት ዓመ ምህረት ዳግም በተቀሰቀሰው የጸጥታ ችግር አምስት ያልታጠቁ ስብሎች በመንግስት የጸጥታ ኃይሎች መገደላቸውና አንዳንዶቹም መቁሰላቸውን የአሜሪካ ድምፅ ነዋሪዎችን በማግኘት ጠቅሶም መዘገቡ ይታወሳል። ከተናጋሪዎቹ አንዱ የሆኑት የኢትዮጵያ መካነ ኢየሱስ ቤተ ክርስቲያን ካህን ቄስ አስሬ ፋቴ አሁንም እንደታሰሩ መሆናቸውን ባለቤታቸው ወይዘሮ ታደለች ቢናሳም ዛሬ ለአሜሪካ ድምፅ አመልክቷል። እዛው በቦታው ነው እነሱ ያሉት፣ አልተፈጡም። ፍርድ ቤት ቀርቦ ሌላ ወንጀል ነው በሱ ላይ የተደረገው። ምንድን ነው ተደረገው የእልጎ ሻንካ የሞተ ሰው አንተ ነው የተባባሪ ጫካ ተባሮ የቀሩት እስከ ስንት ወር የቆዩት አንተ ቀልበ ነው ያስቀነሰው ብሎ ነው ጥያቄ እነሱ የጠየቁት እሱ የሚያግ ነገር የለም እሱ ከቸርች ይሄዳል ቸርች ጸሎት ይጸልያል እዛም አሁን ጸሎት እየጸለየው ነው ወይዘሮ ታደለች ባለፈው ሳምንት ሐሙስ የተያዙበትን ምክንያት ሳያውቁ የታሰሩ ያሏቸው ከስልሳ በላይ ሰዎችንም ቤተሰቦቻቸው እንዳይጠይቋቸው ከአካባቢው አርቀው በመውሰድ አስሯቸዋል በማለትም ተናግሯል በሌላ በኩል ካለፈው ግንቦት ወር መጨረሻ አንስቶም የዘይሴ ህዝብ ችግር ላይ ወድቋል የሚሉት የፓርላማ አባሉ አቶ አብርሃም ኦላሼ በመንግስት የጸጥታ ኃይል ይደርሳል ስላሉት ጥቃትና እርምጃ ለአሜሪካ ድምፅ አብራርቷል። ሰዎች ከቤት ድረስ በመሄድ መፈተሽ፣ መደብደብ፣ ምን ማድረግ አሁን ለምሳሌ ትናንት ላይ ከኤልጎ እስከ ዘይሴ ዳምብለ ዞሮ በዛ ገብተው ዙዛ ሰው የሚባል ቦታ አለና እዛ ገብተው ወጣቶችን ደብድበዋል። ከዛ ባለፈ ሁለት ሴቶች አሉ፣ ወጣቶች አሉ፣ የነዛን ብር ራሱ የዘረፉበት እና በዛ ልክ በቃ ወጣቶችን ሲደበድቡ የዋሉበትና መጨረሻም ላይ እስከ ጣቢያ ወስደው ያሰሩበት እነዛ እንደዛ ነገሮች አሉና በጣም ያሳዝናል። የጋሞ ዞን አስተዳዳሪ አቶ አባይን አበራና የወረዳው አስተዳዳሪ አቶ ቃፌ ቃፍራም በአካል ቢሮቸው ድረስ ካለድን በስተቀር በስልክ ምላሽ ለመስጠት ፍቃደኛ አልሆኑም። የወረዳው ፖሊስ አዛዥ የኮማንደር ክበቡ አዳሌ ስልክም አይነሳም። ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳም በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰማኮም በወቅቱ ባወጣው ሪፖርትም በአካባቢው ውጥረት መኖሩን ገልጾ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም